ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለስደት በመሟገት የሚታወቁት ወይም ለስደተኞች በመሟገት የሚታወቁት አባ ሙሴ ዘራይ ለኖቤል የሰላም ሽልማት ታጩ። አይ ቲንክ ፎር ሚ ዲስ ኖቬል ፕራይዝ ኢዝ ኮሚሽኑ ይህንን የሰላም የኖቤል ሽልማት ለመስጠት ካሰበ ባለፉት 20 ዓመታት የታገልኩለትና የለፋሁበት የስደተኞች መብቶች ትኩረት አገኘ ማለት ነው። የሰማችሁትም በዚሁ መነሻ ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የሞ ኢብራሂም ተቋም በቅርቡ ባወጣው ሪፖርት መሠረት አፍሪካ በአጠቃላይ በመልካም አስተዳደር ያደረገችው እድገት አዝጋሚ ነው አለ። ጥቂት ሀገሮች ግን ተመስጋኝ መሻሻል አድርገዋልም ብሏል። ከለንደን የተጠናቀረውን የዚህን ዘገባ ዝርዝር በመጽሔቱ ወይም በዜና መጽሔት የትንታኔ ርዕሶች በአንዱ እንመለከተዋለን። ለምሽቱ ከያዝናቸው ዜናዎች መካከል ደግሞ በእስር ላይ የሚገኙ ኢትዮጵያውያን ጋዜጠኞች እንዲፈቱ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጠየቀ። ሶማሊያ ውስጥ አልሻባብ ጥቃት አድርሶ 15 ሰዎች ሞቱ፣ ናይጄሪያ ውስጥም ቦኮ ሀራም ጥቃት ፈጽሞ በርካታ ሰዎች ሞቱ የሚሉ ይገኙባቸዋል። ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ጤና ስትለን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ መስከረም 26 2008 ዓ ም አስተናጋጆች አሉላ ከበደና አዲሱ አበበነን እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ቀዳሚው የዕለቱ ዜና ይሆናል። አንድ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት እስካሁን በእስር ላይ የሚገኙት አራት የዞን ዘጠኝ አምደኞችና ጋዜጠኞች ክሳቸው እንዲነሳና ና ከእስርም እንዲለቀቁ ጉዳያቸውን የሚያየውን የኢትዮጵያ ፍርድ ቤት ጠየቀ። በመጻፋቸው ብቻ የረዥም ጊዜ እስር ሊጠብቃቸው የሚችሉት አምደኞች ቀድሞውንም ያለ በቂ ምክንያት ነው ና የታሰሩት ፍርድ ቤቱ ክሳቸውን ውድቅ አድርጎ በነጻ ላይ ያሰናብታቸው ይገባል ነው ያለው ድንበር የለሽ የጋዜጠኞች ቡድን። they were arrested in 2014 under the anti-terrorism law. ለሰብአዊ መብት ከቆሙ ዓለም አቀፍ ድርጅቶች ጋር ሰርታችኋልና የገንዘብ ድጋፍን ማግኝታችኋል በሚል ተወንጅለው በ2014 ዓ ም የታሰሩት በኢትዮጵያ የጸረ ሽብር ህግ ነው ገና ከ10 እስከ 15 ዓመት እስር ሊጠብቃቸው ይችላል። ከወራት በፊት ከተለቀቁት ሁለት አጋሮቻቸው እና ሌሎች ሶስት ጋዜጠኞች ጋርም ጉዳያቸው የተለየበት ነገር አልተደረገም ነው ያሉት ማርጎ። ዩኤን የቡድኑ ባልደረባ ናቸው። በሽብር ተወንጅለው ጉዳያቸው በነገው እለት ለ ሰላሳ ሰባተኛ ጊዜ የሚታየው አራቱ አምደኞች አጥናፍ ብርሃኔ፣ በፍቃዱ ኃይሉ፣ አቤል ዋበላና ናትናኤል ፈለቀ ናቸው። ከሞቀዲሾ በስተ ምዕራብ 30 ኪሎ ሜትር ርቀት ላይ በምትገኘው በሶማሊያዋ አፍጎዬ ከተማ በሚገኝ አንድ የቀንድ ከብቶች ገበያ ላይ በደረሰ ፍንዳታ በትንሹ አምስት ሰዎች መሞታቸውን ምስክሮችና ባለሥልጣናት ገልጠዋል። የአካባቢው ነዋሪዎች ለአሜሪካ ድምፅ ራዲዮ ሶማልኛ አገልግሎት እንደገለጡት በፍንዳታው ሁለት የመንግስት ወታደሮችና ሶስት ሲቪሎች ሲገደሉ ሌሎች አራት ደግሞ የመቁሰል አደጋ ደርሶባቸዋል። ፍንዳታውን ያደረሰው አልሻባብ መሆኑን ባለስልጣናት ያምናሉ። ዛሬ ማለዳ ላይ ሞቃዲሾ ውስጥ ሁለት ሰዎች በአልሻባብ አማጽያን መገደላቸውን ባለስልጣናት ገልጠዋል። አንዱ ሟች የሶማሊያው ፕሬዚዳንት የሐሰን ሼክ መሐመድ የወንድም ወይም የእህት ልጅ ወንድ ልጅ ዶክተር ሐሰን ሼክ መሐመድ እንዲሁም ደግሞ የአገሪቱ የፍትህ ሚኒስቴር ባልደረባ ሊባን ኦስማን ኤልሚ ሲሆኑ የፍትህ ሚኒስቴሩም በስፍራው እንደነበሩ ታውቋል። አልሻባብ ለእነዚህ ግድያዎች ኃላፊነት ወስዷል። ይህ በእንዲህ እንዳለ በደህንነት ኃይሎች ቁጥጥር ስር የዋሉት ሁለቱ የሶማሊያ ጋዜጠኞች መለቀቃቸው ተገለጠ። ነፃነታችንን እንደገና ማግኘታችን አስደስቶናል ሲሉም ተናግረዋል። የዩኒቨርሳል ቴሌቪዥን ፕሮግራም መሪ አዊል ዳሂር ሳላድ እና የዚሁ የቴሌቪዥን የምስራቅ አፍሪካ ክፍል ዲሬክተር አብዱላሂ ሄርሲ ኩልምዬ ናቸው በዛሬ ዕለት ከታሰሩባት የዋና ከተማዋ ወህኒ ቤት የተለቀቁት። ነጻነት ለሰው ልጅ ትልቅ ነገር ነው፣ እንዲህ ለስድስት ቀናት ታስረ ስትለቀቅ ደስ ሊል ይገባል ሲል ሳላድ ለአሜሪካ ድምጽ ሶማሊኛ አገልግሎት ክፍል ተናግረዋል። በመለቀቃቸው ደስታውን የገለጠው የአፍሪካ ክፍል ዲሬክተሩም ኩልምዬም በበኩሉ ለነጻነታቸው የታገሉ የሙያ አጋሮቹንና እንዲፈቱ የሚተሟገቱላቸውን የውጭ መንግስታት አመስግኗል። ጋዜጠኞቹ ባለፈው አርብ የታሰሩት አንድ ህዝባዊ የአደባባይ ስብሰባ በመምራታቸው ሲሆን በዚህ ስብሰባ ላይ በሶማሊያ የፖለቲካ ነጻነት የለም ብለው ንግግር ያደረጉ ሁለት የምክር ቤት አባላት የኢትዮጵያ ወታደሮች በሶማሊያ የተጫወቱትን ሚናም ኮንነዋል። የመንግስቱ ደህንነት አባላትም ይህ የምክር ቤቱ አባላት ንግግር አየር ላይ መዋል አልነበረበትም፣ ሚዛናዊ ያልሆነና የአንድ ወገን ዘገባ ነው በማለት የቴሌቪዥን ጋዜጠኞቹን ወደ ወኒ አወርደዋቸዋል። አጥፍቶ ጠፊዎች ዛሬ ረቡዕ ሰሜን ናይጄሪያ ውስጥ በምትገኝ አንዲት ከተማ ላይ ባደረሱት ጥቃት በትንሹ 15 ሰዎች መሞታቸው ተገለጠ። የናይጄሪያው አስቸኳይ ጊዜ አስተዳደር መስሪያ ቤት እንዳስታወቀው ሶስት አጥፍቶ ጠፊዎች ጥቃቱን የኦቤ ክፍለ ሀገር ዳማቱሩ ከተማ ውስጥ ነው ያደረሱት። የአይን ምስክሮች ሲናገሩ የዛሬ ማለዳ የመጀመሪያው ጥቃት ምዕመናን በብዛት ለጸሎት በተሰበሰቡበት መስጊድ ላይ ነው የደረሰው። ሌላው ደግሞ በአንድ የመኖሪያ ህንፃ ላይ የደረሰ እንደሆነ እኒሁ የአይነ ምስክሮች ተናግረዋል። ለጥቃቶቹ ኃላፊነት የወሰደ ወገን ባይኖርም ቦኮ ሀራም በአካባቢው ጥቃት እየፈጸመ እንደሆነ ይታወቃል። ቡድኑ ግን ባለፈው ሳምንት ናይጄሪያ ዋና ከተማ ውስጥ ለደረሰውና አስራ አምስት ሰዎች ለሞቱበት ጥቃት ኃላፊነት እንደወሰደ አይዘነጋም። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአውሮፓ ህብረት በህገ ወጥ የሰዎች መናገድ ላይ የተሰማሩ መርከቦች ወደ አህጉሩ እንዳይገቡ ለመከላከል የሚያስችል ደቡባዊ ሜዲትራኒያን ባህር አካባቢ አዲስ ዘመቻ መጀመሩ ተገለጠ። ኦፕሬሽን ሶፊያ ተብሎ የሚጠራው ይህ ዘመቻ ረቡ ዛሬ ረቡ ሲሆን የተጀመረው በህገ ወጥ የሰዎች መናገድ ተግባር የተሰማሩ ናቸው ተብሎ የሚጠረጠሩ ጀልባዎችን ለማስቆም ወይም ለመያዝ ለባህር ኃይል መርከቦች ፍቃድ ሰጥቷቸዋል። ቀደም ሲል የአውሮፓ ህብረት ያተኮረው ባህር ውስጥ የጠፉትን በመፈለግና በማሰስ ተግባር ላይ ሲሆን በአሁኑ ወቅት ደግሞ ከሶሪያ ከኢራቅና ከሌሎችም አካባቢዎች የሚፈሱ በብዙ ሺዎች የሚቆጠሩ ስደተኞች ባህር ለመሻገር ሲሉ የሚደርስባቸው የሞት አደጋ እያየለና እየተበራከተ መጥተዋል። ይህን በፍልሰት የሚወጡ ሰዎች ጉዳይ በተመለከተ የጀርመናዋ ቻንስለር አንጌላ ሜርክልና የፈረንሳዊ ፕሬዚዳንት ፍራንሷ ኦላንድ ዛሬ ረቡዕ ለአውሮፓ ፓርላማ ንግግር ያደርጋሉ ተብሏል። እጅግ ብዙ ቁጥር ያላቸው ከተለያዩ ሀገሮች ፈልሰው የአውሮፓ ሀገሮችን ድንበር ሲያጨናንቁ ከሁለተኛው ዓለም ጦርነት ወዲህ ይህ የመጀመሪያው ክስተት መሆኑም ይታወቃል። የዘንድሮው የኬሚስትሪ የኖቤል ሽልማት የሰው ልጅን ህብለ በራሄ ወይም ዲ ኤን ኤ ለማስተካከል የሚያስችል የምርምር ውጤት ላገኙ ሶስት ሳይንቲስቶች ተሰጥቷል። የምርምሩ ውጤት ካንሰርን ለማከም እንደሚረዳም ተገልጧል። ስቶክሆልም ስዊድን የሚገኘው ዓለም አቀፍ የኖቤል ኮሚቴ ሽልማቱን የሰጠው እንግሊዝ ለሚገኙት የሰር ፍራንክ የትምህርትና የምርምር ተቋምና ክሌር ሆል የቶማስ ቤተ ሙከራ ባልደረባ ቶማስ ሊንዳል፣ የዱክ ዩኒቨርሲቲ ፖል ሞድሪክ እንዲሁም ቻፐል ሂል የሚገኘው የሰሜን ካሮላይና ዩኒቨርሲቲ ባልደረባ ለሆኑት አዚዝ ሳንካር ናቸው። ሊንዳል ስዊድናዊ፣ ሞርዲክ አሜሪካዊ ሳንካር ቱርክ ተመራማሪዎች ናቸው። ትናንትና ከትናንት በስቲያ በፊዚክስና በሕክምና በእያንዳንዳቸው ዘርፎች ሶስት ሶስት ሳይንቲስቶች መሸለማቸው አይዘነጋም። በመጨረሻም አንዱን እስራኤላዊ በስለት በመውጋቷ የተተኮሰባት የጥንታዊቷ ኢየሩሳሌም ከተማ ነዋሪ ፍልስጤማዊት ከባድ የመቁሰል አደጋ እንደደረሰባት ተገለጠ። በዚህም ፍልስጤማውያን በስለት የማጥቃት እርምጃ በመጀመራቸው እስራኤል ውስጥ ውጥረቱ እንዳየለ ተሰምቷል። ሌላ አንድ ተጠርጣሪ ፍልስጤማዊ ነውጠኛ አንድ እስራኤላዊ ወታደር ኪርያት ጋት ከተማ አጠግ አቅራቢያ በስእለት ወቅቱ ሊያመልጥ ሲል ተተኩሶበት መሞቱን ፖሊስ አስታውቋል። ዛሬ ረቡዕ የደረሱት ጥቃቶች በሙሉ ቀደም ሲል የጀመረውን በእስራኤልና በፍልስጤማውያን መካከል ያለውን ውጥረት እንዳባባሱት ተመልክቷል። አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ በዚሁ አበቃ። የተከበራቸው አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ዘገባዎችና ቅንብሮችን ይዘናል። የእለቱን ወይም የምሽቱን አብይ ርዕስ እናስተዋውቅና ዘጌት ብለን እናቀርባለን ወደሚቀጥለው የመጽሔት ትንታኔ ርዕስ እናልፋለን። ለዘንድሮው የኖቤል የሰላም ሽልማት ስዊዘርላንድ ነዋሪ የሆኑት ኤርትራዊ ቄስ አባ ሙሴ ዘርአይ ታጭተዋል። ዘገባውን ቆየት ብለን እናቀርባለን። እንዳልኩት አሁን ወደ መጽሔቱ ቀዳሚ ትንታኔ ርዕስ እንለፍ። የፌዴራሉ የሥነ ምግባርና ጸረ ሙስና ኮሚሽን ማስረጃ ኖሮት በፍርሃት ወይም በስጋት ያልከሰሰው ተጠርጣሪ የለም ሲሉ ኮሚሽነሩ ተናገሩ። ይሁንና በህዝብ አስተያየትና በኮሚሽኑ ስራ አፈጻጸም መካከል ልዩነት ሊኖር እንደሚችል ያምናሉ። በክልል ደረጃ የሚገኙ የጸረ ሙስና ኮሚሽኖች አሰራር ግን ጣልቃ ገብነት እንደሚስተዋልም ገልጠዋል። መለስካቸው አምሃ ዛሬ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ያካሄደውን 11ኛ ዓመታዊ ጉባኤ ተከታትሎ ተከታዩን አጠናቅሯል። ዛሬ የሀገር አቀፍ የጸረ ሙስና ጥምረት ሥራ አስፈጻሚ ኮሚቴ 11ኛ መደበኛ ስብሰባ በተካሄደበት በሸራተን ሆቴል የፌዴራልና የክልል የሥነ ምግባርና ጸረ ሙስና ኮሚሽን እና የሀገር አቀፍ የጸረ ሙስና ጥምረት የሁለት ዓመት በጀት የስራ አፈጻጸምና እንቅስቃሴ ዘገባ በቀረበበት ወቅት የፌዴራሉ የሥነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ አሊ ሱሌማን በተለይ ለቪኦኤ በሰጡት ቃለ ምልልስ ኮሚሽኑ ባለው አቅም ሁሉ እየሰራ እንደሆነ ገልጸዋል። በተደጋጋሚ በኮሚሽኑ ላይ ከሚቀርቡ ስሞታዎች ወይንም ክሶች ከፍተኛ የሙስና ወንጀል የሚፈጽሙ የመንግስት ባለሥልጣናትም ሆኑ ሌሎች አካላትን አይከስም የሚለውን አስተባብለዋል። እንግዲህ በኛ በኩል ሁልጊዜም እንደምለው ትልቅ ማለት የሙስናው መጠን ነው እንጂ የሰው አይደለም። ሰው ጋር አያያዝም ትልቅነት። ግራንድ ኮራፕሽን ማለት ሰው አይደለም፣ ትልቅ ሀብት ነው ወይም ትልቅ ስልጣን ነው። ግን ከትልቅ ሀብት ጋር መያያዝ አለበት። በዚህ ረገድ እኛ ማስረጃው ደርሶን በመስጋት በመፍራት ምክንያት ያልከሰስነው ሰው አለ ብሎ የሚጸጽተን ሕሊና የለንም። እንከሳለን። ነገር ግን የኮሚሽኑ አቅም፣ እነዚህ ትልልቅ ሰዎች ደግሞ በሙስና አፈጻጸም ያላቸው ብልጠትና አቅም ከባድ ስለሚሆን ከኛ አቅም በላይ ሊሆን ይችላል። ነገር ግን ሁልጊዜም ቢሆን በሕዝብ ፐርሴፕሽንና በችግሮች መካከል በእኛ አፈጻጸም መካከል ልዩነት እንዳለ ይታወቃል። ይሄ ደግሞ የእኛ ብቻ ችግር አለም የሁሉም በዓለም ላይ ያሉ ተመሳሳይ ተቋማት ችግር ነው። ጸረ ሙስና ኮሚሽን በተለያየ መንገድ በህዝብ ወይም በሀገር ንብረት ላይ ከፍተኛ ጥፋት የሚፈጽሙ መስሪያ ቤቶች እንዳሉ በፓርላማም ሆነ በሌሎች መድረኮች ላይ ከሚያቀርባቸው ሪፖርቶች መገንዘብ ይቻላል። ይህም እንደ አፈጻጸም ጉድለት ሆኖ ነው የሚቀርበው። አፈጻጸም ወንጀል ሆኖ የሚቀርበው መቼ ነው እያለም ህብረተሰቡ ብዙ ጊዜ ሲያማረር ይሰማል። ለዚህ ምን መልስ ይኖረውታል ለሚለው ጥያቄም ኮሚሽነር አሊ ሱሌማን ነገሩ ከህግ አንጻር እንዲቀላል እንዳልሆነ ነው የሚያስረዱት። አንድ ሰው ወንጀል ፈጽሞ በማስረጃ ደግፎ ለመክሰስ የሚያበቃ ደግሞ መለኪያው ስትሪንጀንት ነው ወይም ጠንካራ ነው። በዚህ ረገድ ሙከራም ያስቀጣል በወንጀል ህጉ ነገር ግን ሙከራንም ለማስረዳት ክሪሚናል ኢንቴንቱ መኖር አለበት። ያን ክሪሚናል ኢንቴንት ብዙ ጊዜ ፕሩፍ የሚደረገው በአክቱ ነው። ስለዚህ ወደዚያ ውስብስብ ወደዚያ ውስብስብ ነገር ከመሄዳችን በፊት ትልቁ ትኩረት ያደረግነው ባለማወቅም ይሁን ሆን ተብሎ ከግዥ ስርዓቱ ወጣ ያለ አፈጻጸም ሲኖር ትልቁ ትኩረት የሰጥነው የህዝብ ሀብትና ንብረትን ማትረፍ ነው። የኮሚሽኑን ሁለቱን ዘገባዎች ያገር አቀፉ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ካዳመጠ በኋላ አባላቱ የተለያዩ አስተያየቶችንና ጥያቄዎችንም አቅርበዋል። የክልል ጸረ ሙስና ኮሚሽኖች አስቸኳይ ሙስናን በመከላከል ረገድ አሳዩት የተባለው አነስተኛ የስራ አፈጻጸም ነው። አስቸኳይ ሙስና ከሚባሉት መካከል ደግሞ የመንግስት ከፍተኛ ግዥ የሚፈጸምባቸው ስራዎች ናቸው። የፌዴራሉ ጸረ ሙስና መስሪያ ቤት ጥሩ የስራ አፈጻጸም ሲያሳይ በክልሎች ለምን ተዳከመ ለሚለውም ጥያቄ ኮሚሽነር አሊ ሱሌማን ማብራሪያ ሰጥተዋል። በእርሳቸው አገላለጽ መጀመሪያ መታየት ያለበት ትልልቆቹ የመንግስት ግዢ የሚፈጸምባቸው ፕሮጀክቶች በፌዴራል ደረጃ እንደሚገኙ እና የብዙዎችን ገዢዎች ልብ የሚያማልሉ ፕሮጀክቶችም እነዚሁ ናቸው ካሉ በኋላ የክልል ጸረ ሙስና ኮሚሽኖች ግን የፌዴራሉን ያህል በነጻነት መስራት እንደማይችሉ ተናግረዋል። የጣልቃ ገብነቱ ጉዳይ በፌዴራል ደረጃ ያለንን ያህል ነፃነት አላቸው ብዬ አላ ከአንዳንድ ክልሎች አካሄድ እንደምንረዳው ያን ያህል ነፃነት አላቸው፣ የፌዴራል እኛ የምናገኘውን ድጋፍና እኛ የምናገኘውን ብርታት እዚያ ያገኛሉ ወይ፣ ሴኪሪቲ ናቸው ወይ የሚለው ከአንዳንድ ክልሎች ችግር የነበረ መሆኑን የምናውቀው ሲሆን ሌሎችም ላይ ተመሳሳይ ችግር ያጣችኋል ስለማንል ያም አፈጻጸማቸውን ሊያሳንሰው አቅሙ እንኳ ቢኖራቸው ባላቸው አቅም መጠን ለመሄድ የሚቸገሩ ይመስለኛል። ኮሚሽነሩ የጸረ ሙስናን ትግል የመንግስት መገናኛ ብዙኃን በሚገባው ደረጃ እንዳላገዘ ገልጸው ወደፊት በመገናኛ ብዙኃን በኩል የጸረ ሙስናን ትግል ለማጠናከር ኮሚሽኑ ልዩ የምርመራ ጋዜጠኝነትን ስልጠና ለማዘጋጀት እንዳሰበ ገልጸዋል። በዚህ ሀገር አቀፍ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ስብሰባ ከቀረቡ መረጃዎች ተነስተን ወደፊት አንድ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ቀደም ሲል ያስተዋወቅ ነውና የምሽቱ አብይ ርዕስ ያልነው ዘገባ ደርሶናል። ለዘንድሮው የኖቤል የሰላም ሽልማት ስዊዘርላንድ ነዋሪ የሆኑት ኤርትራዊው አባ ሙሴ ዘራይ ታጭተዋል። አባ ሙሴ በአውሮፓ ለስደተኞች ችግር እየተሟገቱ የሚገኙ ካቶሊክ ካህን ናቸው። ሳሌም ሶሎሞን አባ ሙሴን በስልክ አነጋግራ ተከታዩን አጠናቅራለች። አርባ ዓመት ዕድሜያቸው ላይ የሚገኙት አባ ሙሴ በአፍሪካ በአውሮፓ ውስጥና በሜዲትራኒያን ባህር ላይ እየታዩ ላሉ የስደትና የስደተኞች ችግሮች መፍትሄ ለማግኘት ለበርካታ ዓመታት ሲሟገቱ ቆይተዋል። ጣሊያንና በተለያዩ የአውሮፓ ከተሞች ውስጥ የተበተኑ ስደተኞች ትኩረት እንዲያገኙ ለጣሊያንና ለሌሎች የአውሮፓ ሀገሮች መንግስታትና ባለስልጣኖች አቤቱታቸውን ሲያቀርቡና ሲጎተጉቱ ቆይተዋል። አባ ሙሴ የአውሮፓ መሪዎች ለችግሩ የሚገባውን ትኩረት አልሰጡም ብለው እስከ ዛሬ እየተሟገቱ ይገኛሉ። አባ ሙሴ ሜዲትራኒያን ባህር ላይ ለአደጋ ከተጋለጡ ፍልሰተኞች የሚደርሷቸውን የደረሱ ልኝ ጥሪዎች ለጣሊያንና ለማልታ የባህር ኃይሎች እያቀበሉ በባህር ላይ የነፍስ አድን ስራዎች እንዲጀምሩ ላለፉት አስራ ሁለት ዓመታት ሲጥሩ የኖሩት ሰው ናቸው። አባ ሙሴ ለመሆኑ ለዘንድሮው የኖቤል የሰላም ሽልማት ስለመታጨታቸው ምን ይላሉ? ኖበል ፕራይዝ ኮሚሽን ጊቭ ሚ ዲስ ኮሚሽኑ ይህንን የሰላም የኖቤል ሽልማት ለመስጠት ካሰበ ባለፉት ሀያ ዓመታት የታገልኩለትና የለፋሁበት የስደተኞች መብቶች ትኩረት አገኘ ማለት ነው። ያለ ፍትሕ፣ ያለ ነጻነት፣ ያለ ዲሞክራሲ የሰው ልጅ መሠረታዊ መብቶች ሳይከበሩ ሰላም አይኖረንም። የትም ቦታ ደግሞ ሰላም እንዲጸና ከፈለግን መሠረቱ ፍትሕ፣ ሰብአዊ መብቶችና ነጻነት ናቸው። ስለዚህ እኔን ለዚህ ሽልማት ያቀረበ ሰው በተለይም በሜዲቴራንያን ባሕርና በየበረሃው በየእስር ቤቱ የሚሰቃዩ ስደተኞች ጉዳይ ትኩረት እንዲያገኝ ያለመ ነው። ለመሆኑ ዛሬ ዛሬ እንዲህ በእጅጉ ተስፋፍቶ ለሚታየው የስደት ችግር መፍትሄው ምንድን ነው ብለው ያስባሉ አባ ሙሴ? ደ ሶሉሽን ፎር ዲስ ፕሮብለም ኢዝ ኖት ቱ ትራንስፈር ኦል ሬፊጂስ የዚህ ችግር መፍትሄው የአፍሪቃ ስደተኞችን ወደ አውሮፓ ማጓጓዝ አይደለም። መፍትሔው ለቀው የሚሰደዱባቸው ሀገሮች ውስጥ ላሉት ችግሮች መፍትሔ መፈለግ ነው። እነዚህ ስደተኞች ለምንድን ነው የየትውልድ ሀገራቸውን እየለቀቁ የሚሸሹት? ችግሩ ምንድን ነው? አፍሪቃውያንን ሁሉ አውሮፓ፣ ዩናይትድ ስቴትስ ወይም ካናዳ ወስደን ማስፈር አንችልም። ህዝብ በገዛ ሀገሩ ተከብሮ ነፃነቶቹና መብቶቹ ተከብረው እንዲኖር ማስቻል አለብን። ይህ ካልሆነ ሰው አገሮቹን እየጣለ ይነጉዳል። በየበረሃውና ባሕርን ሲያቋርጥ ሕይወት ይረግፋል። እስር ቤቶች በንጹሐን ዜጎች ይጨናነቃሉ። ስለዚህ ዓለም አቀፉ ማኅበረሰብ የችግሩን ምንጭ ነው ማድረቅ ያለበት። አባ ሙሴ ባለፈው ዓመት አጋማሽ አካባቢ ከሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር ተገናኝተው በነበረ ጊዜ እያከናወኑ ስላሏቸው ለስደተኞች ደህንነት የመሟገት ተግባራት ተነጋግረው ነበር። ስለ ስደተኞች መከራና ሰቆቃም ጳጳሱ ስላሏቸው አስተሳሰብና እውቀትም አባ ሙሴ እንዲህ ብለዋል ጉድ ፓፓው በእውነቱ ስለ ስደተኞች ችግር ጥልቅ እውቀት ነው ያላቸው። ባለፈው ሚያዝያ በተገናኘን ጊዜ እንኳ ስለ ስደተኞች ችግር ነው ያነጋገሩኝ። ላምፔዱሳን የጎበኙ የመጀመሪያው ከፍተኛ የሃይማኖት መሪ ናቸው። በላምፔዱሳ ብዙ ኤርትራውያን፣ ኢትዮጵያውያንና የሶማሊያ ስደተኞችን እንዳዩ ገልጸውልኛል። በሕገ ወጥ አዘዋዋሪዎች ከየአገሮቻቸው የወጡ መሆናቸውንም ስለተረዱ ስለ እነዚህ ጉዳዮች ሲጠይቁኝ ነበር። ስለዚህ አባ ፍራንሲስ የስደተኞችና ፍልሰተኞች ስቃይ እንዲቆም ምዕራባውያን ሀገሮች እንዲቀበሏቸው ከመጠየቅም በላይ የሚሰደዱባቸው ሀገሮች ፖሊሲዎችም እንዲቀየሩ ጥሪ እያደረጉ ነው። ለመሆኑ የአባ ፍራንሲስ ለቫቲካን የበላይነት መመረጥ ማህበራዊ ፍትህን ያስገኛል ብለው ያምናሉ? ሌሎች ካህናትስ በእርሳቸው ምክንያት ለተመሳሳይ ተግባር ይበረታታሉ ብለው ያስባሉ? አዎ፣ ችግሩ መፍትሄ እንዲያገኝ ትኩረት በመስጠት ተናግረዋል። ብዙ ጊዜ የስደተኞችና የፍልሰተኞች መብቶች እንዲከበሩ፣ ፍትህ እንዲያገኙ ጥሪ አድርገዋል። የአውሮፓውያን አስተሳሰብና ስደተኞችን በተመለከተ ያላቸው አመለካከት እንዲለወጥ ከፍተኛ አስተዋጽኦ እያደረጉ ናቸው። እርስዎ መሠረቱ ኤርትራ የሆነ ግን ኑሮውን አውሮፓ ውስጥ ያደረጉ ሰው ነዎት። በዚህ የስደት ችግር ውስጥ እንዲህ የጎላ ሚና እየተጫወቱ ይገኛሉ። እንዲያውም ለኖቤል ሽልማት እስከ መታጨት በቁ። ለመሆኑ በዲያስፖራ ያለው ኤርትራዊና ኢትዮጵያዊ ሁሉ በዚህ የስደትና የፍልሰት ችግር ውስጥ እንዲህ አስተዋጽኦ ማበርከት ይችል ይሆን? በዲያስፖራ ያለው ሰው በዚህ የስደት ጉዳይ ወይም ችግር ውስጥ እገዛ ሊያደርግ ይችላል። ይሁን እንጂ በተለያዩ አካባቢዎች ያለው የስደተኞች ችግር የተለያየ ነው። ከኤርትራ፣ ከኢትዮጵያ፣ ከመላ አፍሪካ ቀንድ የሚሰደደው ሰው የተለያዩ ችግሮች አሉበት። ስለዚህ በውጭ በዓለም ዙሪያ ያሉት የአፍሪካ ቀንድ አካባቢ ተወላጆች ይህንን ሥራ ለመሥራት በቅድሚያ ራሳቸው ኅብረት ያስፈልጋቸዋል። ሰው ተበታትኗል። አብሮ መሥራት ተስኖታል። በብዙ ትናንሽ ቡድኖች ተከፋፍሏል። በዳያስፖራ ያለው ሰው፣ ስለዚህ እንዲህ ዐይነቱን የስደተኞችን ችግር የመሳሰሉ ጉዳዮችን ለመጋፈጥ አቅም የሚያጥረው ይመስለኛል። አባ ሙሴ ለታጩበት መቶ ስድስተኛው ለሆነው ለዘንድሮው የኖቤል የሰላም ሽልማት አብሯቸው ከታጩት መካከል የሮማው ሊቀጳጳስ አቡነ ፍራንሲስና የጀርመን ቻንስለር አንጌላ መርኬል ይገኙበታል። የዕለቱን አብይ ርዕስ ነበር የተከታተላችሁት አድማጮች። አሁን ከመጽሔቱ ርዕሶች ደግሞ ቀዳሚ ወደሆነው ወደዚህ እንሻገር። የሞ ኢብራሂም ተቋም በቅርቡ ባወጣው ሪፖርት መሠረት አፍሪካ በአጠቃላይ በመልካም ማስተዳደር ያደረገችው እድገት አዝጋሚ ነው አለ። ጥቂት አገሮች ግን ተመዝጋኝ ተመስጋኝ መሻሻል አድርገዋለን ብለዋል። ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ሰለሞን ክፍሌ ይዞታል። የአፍሪካን ሀገሮች መልካም አስተዳደር በተመለከተ ከማንኛውም ድርጅት የተሻለ የተጠቃለለ መረጃ እንደሚያቀርብ ይገልጻል የሞ ኢብራሂም ተቋም ተንታኞች በያመቱ እያንዳንዱን የአፍሪካ ሀገር እያነሱ ለንግድ ሥራ አመችነቱን፣ በአመራር ላይ ያሉ ሰዎች ምን ያህል አሰራራቸው ለሕዝብ ግልጽ መሆኑን እንዲሁም በሴቶች ላይ የሚፈጸሙ አመፃዎችን ለመከላከል የሚያወጧቸውን ሕጎች በጥልቀት እየመረመሩ የጥናታቸውን ውጤት ይፋ ያደርጋሉ። የዘንድሮ ዓመታዊ ሪፖርት ይፋ በተደረገበት ሥነ ሥርዓት ላይ የተቋሙ መሥራች ሞ ኢብራሂም ሲናገሩ ባለፉት አራት ዓመታት የታዩ አጠቃላይ ሁኔታዎች አሳሳቢ ናቸው ብለዋል። ያሻቅብ የነበረው አካሄድ አንድ ከፍታ ላይ ደርሶ መቆሙን ነው የምንገነዘበው። እስካሁን አልወረደም፣ እንዲያውም በጣም በአዝጋሚ ሁኔታ ከፍ እያለ በሜድ ላይ ነው። ስለዚህም በመጀመሪያ ደረጃ የምናቀርበው ጥያቄ አፍሪካ በመልካም አስተዳደር የምታደርገው መሻሻል ቆሟል ወይ የሚል ነው። እንደ አውሮፓውያን ዘመን አቆጣጠር ከ2011 ዓ ም ወዲህ ሃያ አንድ የአፍሪካ ሀገሮች አጠቃላይ በመልካም አስተዳደር የነበራቸው መመዘኛ ወርዷል። ሂደቱ ግን በአንዳንድ አካባቢዎች ደግሞ ተመስጋኝ ግስጋሴ እያደረገ መሆኑ ይታያል። ለምሳሌ የጤና ጥበቃና የትምህርት ይዞታን ብንመለከት በመላ አፍሪካ ማለት ይቻላል መሻሸል አሳይቷል። ሞ ኢብራሂም እንደተናገሩት ከአንድ ወር በኋላ ጠቅላላ ምርጫዎችን የምታካሂደው አይቮሪ ኮስት ናት። በአጠቃላይ ትልቅ መሻሻል ያሳየችው ኮትዲቯር በሁሉም ማለት ይቻላል የመልካም አስተዳደር መለኪያዎች ከፍተኛውን መሻሻል አድርጋለች። እዚህ ላይ መገንዘብ የሚገባን ነገር ቢኖር ደግሞ ይቺ ሀገር ከእርስ በእርስ ግጭት ገና መላቀቋ መሆኑ ነው። እንደ ሩዋንዳ፣ ሞሮኮ፣ ቶጎና ኬንያ ያሉትን ሀገሮች ብናይ ደግሞ አሁንም ገና ከግጭቶቹ አልወጡም። እናም በእውነቱ ይበልጥ አትኩረው ያሉት በልማትና መሠረታዊ አገልግሎቶችን በማቅረብ ተግባር ላይ ነው። አሁንም አገሮቻቸው ውስጥ ግጭቶች እየተካሄዱ ባሉባቸው በሶማሊያ ደቡብ ሱዳንና የማዕከላዊ አፍሪካ ሪፑብሊክ ሁኔታዎች አስቸጋሪ ናቸው። በሞ ኢብራሂም የመልካም አስተዳደር ሰንጠረዥ ላይም ከወለሉ ላይ ይገኛሉ። ምጣኔ ሀብትን የተመለከተው መለኪያ የሞ ኢብራሂም ኢንዴክስ በከፍተኛ ደረጃ ማሽቆልቆል የታየበት ነው ይላል። በርካታ የአፍሪካ ሀገሮች ይላሉ ተንታኞች፣ በርካታ የአፍሪካ ሀገሮች ከቅርብ ዓመታት ወዲህ በታዩ የሸቀጦች ዋጋ ማሽቆልቆል ኪሳራ ደርሶባቸዋል። የሞ ኢብራሂም ዓመታዊ ሪፖርት ለንደን ከተማ ላይ ይፋ በሆነበት ሥነ ሥርዓት የቀድሞው የአፍሪካ የልማት ባንክ ፕሬዚደንት ዶናልድ ካቤሩካ ሲናገሩ ስኬታማ መሆን የቻሉት የአፍሪካ ሀገሮች ኢኮኖሚያቸውን በተለያዩ ዘርፎች ስለሚጠቀሙ ነው ብለዋል። እነዚህ በምጣኔ ሀብቱ እድገት የተሳካላቸው ሀገሮች በሸቀጦች ንግድ ላይ ብቻ አለመተማመናቸው ነው። ያም የመዋለንዋይ ምደባውን በመጨመር አንደኛው ሲሆን ሁለተኛው የሀገር ውስጥ ፍጆታን ማሳደግ ነው። ሦስተኛው ደግሞ በተቻለ መጠን ከአካባቢው ሀገሮች ጋር የንግድ ልውውጡን ማሳደግ ነው። የሞ ኢብራሂም ፋውንዴሽን ይህን የመልካም አስተዳደር ግምገማ በየዓመቱ የሚያወጣው ዜጎች በሥልጣን ላይ ያሉ የአፍሪካ መሪዎቻቸውን ተጠያቂ ማድረግ እንዲችሉ ለማብቃት መሆኑን ያስረዳል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የምትከታተሉን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ ነው። እንዲሁም በናይል ሳት እንገኛለን። ስርጭታችንን ወደፊት ደግሞ ብለምትከታተሉት የስልክ ቁጥር አለን። ዛሬ እንደውም ከስልክ አስተያየቶች ጥቂቶቹን እንሰማለን። 2022059942 የውስጥ መስመር 14 ላይ የተቀበልናቸው አሉ። ለአሁን ሰዓት እነሱን መርጠናል። ጥቂቱን ነው። አይቪዮ እንደምናላችሁ ደህና ናቸው ወይ እና መጥፎም ደጉን በእናንተ በኩል ነው የምንሰማ። እኔ ታደሴ ክፍሌ ነኝ። ከዚህ ጋር የሆነ ሴት ነው የሚደውለው ጠቅላይ ሚኒስትሩ ለአምስት ዓመት ተመርጠዋል። ተመርጦ ነገርየው ባለበት ሂድ ነው። ምንም ለውጥ ለኢትዮጵያ ሕዝብም ሆነ ለፊት ምንም ለውጥ ያሳየ ነገር የለም። ራሱን እዛ የቆዩትን ሰዎች ምን ሊያደርጉ ነው? አንደኛ ነገር እዛ አለ ሌላ የተማረ የለም። እንደ ኢትዮጵያ የተማረ አለ እንኳን ሀገሪቷ ኢትዮጵያ ውስጥ ቀርቶ ውጭ ተምሮ ከሀገሩ ተወላጅ በላይ ስልጣን የያዙ ኢትዮጵያኖች አሉ። ግን በጣም እገር ነገር ነው ያደረገው። ይሄ ባለበት ሂድ ነው። ጠላሽ ትልቪዎች አቶ ይልቃል ጌትነት የፓርላማውን ስብሰባ አስመልክተው ኢህአዴግን እድገቱን ጨርሶ አርጅተዋል፣ አቅም የለሽ ሆነዋል አዲስ ነገርም አልሰማንበትም እንዲያውም አንዳንድ አባላቱ ተኝተው ታይተዋል ሲሉ ይሄ መቼም መብታቸው ነው። ግን አንድ ነገር የረሱት ነገር የፓርላማው አባላት የኢህአዴግ አባላት ናቸው እና በጠቅላላ ጉባኤያቸው የስራ አስፈጻሚ አባላት፣ የማዕከላዊ ኮሚቴ አባላት አድርገው የሹ የመረጧቸውን ሰዎች ነው ዛሬ በሚኒስትርነት ጠቅላይ ሚኒስትሩ ያቀረቧቸው፣ ምን አይነት ጥያቄ ምን አይነት ምትርክ ፈልገው እንደሆነ አልገባኝም። የአንድ ፓርቲ አባላት ሆነው ማብራሪያ ከመጠየቅ አልፈው ሌላ ውዝግብ ሊያስነሱ የሚችሉበት ነገር አልነበረም፣ ሊኖርም አይችልም። የአንድ ፓርቲ አባላት ናቸውና ማለት ነው። ስለዚህ አቶ ይልቃል የፓርላማ አባላቱ ተቃውሞ እንዲያነሱ መጠበቃቸው የፓርላማውን አሰራር ወይም የፓርቲን አሰራር ወደ ትክክል በተገቢ ባለማወቅ ይመስለኛል። ይናይት ልዩ ሰላም ለእናንተ ሆኝ ግርም የሚለኛ ግርኝ ወንዶ ፍራሽ ብቻ የቀራቸው ሰዎች አሉ። ለን እንዲ ፓርላማ ውስጥ የኢትዮጵያ ፓርላማ እንቅልፍ እንቅልፍ ያሰኛል። እንዲ ስ እንደ ግራ ገባኝ እንደው በእውነት እንደው እዚህ ፓርላማ ላይ እንቅልፋቸውን የሚተኙ ሰዎች ምን እያሰቡ ነው ስለ ቤታቸው ኑሮ ነው የሚያስቡት ወይ ስለ ህዝብ የተጨነቁ ነው እንቅልፋቸውን የሚለጥጡት እኔ እንጃ ካቢኔ ሰብሳቢውን በታኙም እንደው ታጠንቆ ቢመራ ቆንጆ ነው እንቅልፍ የለም ብለው ወይ ጽፎ ቢያስቀምጡም ደስ ይለናል እንጂ እንደው ለሚመለከተው ክፍል አቤት ብትሉልኝ አመሰግናለሁ አስተያየት የላካችሁልን አድማጮች እናመሰግናለን። ወደፊትም ስትልቁ ስትልኩ በተወሰነላችሁ ሰዓት መሰረት፣ በተለይ ደግሞ በተላለፉ ፕሮግራሞች ዙሪያ የሚያነጣጥሩ ወይም ደግሞ እንዲተላለፍ የምትፈልጉትን አስተያየት መስጠት ትችላላችሁ። አሁን ለላካችሁልን እናመሰግናለን። ከምሽቱ ሶስት ሰዓት ተኩል ሆኗል። አርስተ ዜናውን አሉላ ያሰማናል። አንድ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት እስካሁን በእስር ላይ የሚገኙት አራቱ የዞን ዘጠኝ አምደኞችና ጋዜጠኞች ክሳቸው እንዲነሳና ና ከእስር እንዲለቀቁ ጉዳያቸውን የሚያየውን የኢትዮጵያ ፍርድ ቤት ጠየቀ። በመጽሐፋቸው ብቻ የረዥም ጊዜ እስር ሊጠብቃቸው የሚችሉት አምደኞች ቀድሞውንም ያለ በቂ ምክንያት ነው እና የተሳሰሩት ፍርድ ቤቱ ክሳቸውን ጥሎ በነጻ ሊያሰናብታቸው ይገባል ነው ያለው ድንበር የለሹ የጋዜጠኞች ቡድን። በሽብር ተወንጅለው ጉዳያቸው በነገ ዕለት ለ37ኛ ጊዜ የሚታየው አራቱ አምደኞች አጥናፍ ብርሃኔ፣ በፍቃዱ ኃይሉ፣ አቤል ዋበላና ናትናኤል ፈለቀ ናቸው። ከሞቃዲሾ በስተ ምዕራብ 30 ኪሎ ሜትሮች ርቀት ላይ በምትገኘው በሶማሊያ አፍኮዬ ከተማ በሚገኝ አንድ የቀንድ ከብቶች ገበያ ላይ በደረሰ ፍንዳታ እስካሁን አምስት ሰዎች መሞታቸው ተረጋግጧል፣ ምስክሮችና ባለስልጣናትም ተናግረዋል። የአካባቢው ነዋሪዎች የአሜሪካ ድምጽ ራዲዮ ሶማልኛ አገልግሎት እንደገለጹት በፍንዳታው ሁለት የመንግስት ወታደሮችና ሶስት ሲቪሎች ሲገደሉ፣ ሌሎች አራት ደግሞ የመቁሰል አደጋ ደርሶባቸዋል። አድማጮች፣ ለርዕሰ ወሬዎቹ የተያዘው ጊዜ ያው ነበር። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደነን። ሁለተኛው አጋማኝ ስርጭታችንን ቀደም ባሉት የርዕሰ ዜናዎች ጀምረናል። አሁን ወደ ቀዳሚው ቅንብር ነው የምንሻገረው፣ ሳምንታዊው ዲሞክራሲ በተግባር ቢቢሲ ዓለም አቀፍ የብሪታንያው ራዲዮ በኦሮምኛ ቋንቋ ስርጭት እንዲጀምርና ኦሮምኛም በኢትዮጵያ የፌዴራሉ አንደኛው ቋንቋ እንዲሆን በመጠየቅ የፊርማ ማሰባሰብ ዘመቻ መጀመሩ ተገለጠ። እስካሁን ወደ 35000 ፊርማ መሰባሰቡንና በቅርቡ አብዛኛዎቹ የኢትዮጵያ ኮሌጆችና ዩኒቨርሲቲዎች ሲከፈቱ ቁጥሩ ይበልጥ ይጨምራል ተብሎ እንደሚጠበቅም ተነግሯል። በፊርማ ማሰባሰቡ ዘመቻ መጀመሪያ ዙሪያና ሌሎች ጉዳዮች አስተባባሪውን ብርሃነ መስቀል አበበስኝን ያወያየንበት ክፍል ሁለት ፕሮግራም ቀጥሎ ይቀርባል። ሰሎሞን ክፍልን ያነጋገራቸው ዛሬ በሁለተኛው ክፍል ቅንብር። ዶክተር ብርሃነ መስቀል ጥያቄውን አማርኛን በኦሮምኛ ለመተካት እንዳልሆነ ከገለጡበት ይነሳሉ። ኦሮምኛ የኢትዮጵያ የፌዴራል መንግስትና የአዲስ አበባ ከተማና የድሬዳዋ ከተማ የስራ ቋንቋ ይሁን ብለን ስንጠይቅ አማርኛን ይተካ ብለን አይደለም እየጠየቅ ነው ያለነው። ከአማርኛ ጎን ለጎን ኦሮምኛ ተናጋሪዎችን የሚያገለግሉ ተቋማት ይሁኑ የሚል ጥያቄ ነው። ሁለተኛ ኢምፖዚሽን አይደለም። በደቡብ ክልልም ሆነ በአማራ ክልል ያለው ኦሮምኛን የመማር ግዴታም ምንም ነገር የለበትም በ ልክ ከዚህ በፊት ያለው መብቱን ይዞ የሚቀጥልበትና ምናልባትም ከኦሮምኛም በተጨማሪ አስፈላጊ ሆኖ ከታየ ትግርኛም የፌዴራል መንግስቱ የስራ ቋንቋ ቢሆን እኛ ችግር የለብን። አማርኛ የኢትዮጵያ አገር በቀል ፊደል እና አብዛኛው የኢትዮጵያ ታሪክ የተጻፈበት ነው። ቁቤ ደግሞ ኢትዮጵያዊም አፍሪካዊም አይደለም፣ ላቲን ነው። እንዲያውም ይሄ ቁቤ አስቸጋሪ ሆኖባቸው በግዙ ፊደል የሚጠቀሙ አሉ። ብዙ ዘመናት የተሰራበትን አማርኛ በቁቤ ለመለወጥ ከባድ አይሆንም ወይ የሚሉ አሉ። ለዚህ ያለሁትን መልስ ይሄ ቀላል መልስ ነው። ከዛሬ ሀያ አምስት በፊት ሀያ አምስት አመት በፊት የተመለሰ ጥያቄም ነው። መንግስት ራሱ መልሶት ስራ ላይ የዋለ ነው። ለኦሮምኛን ለመጻፍም ለማንበብም ለመናገርም ሀሳብ በዚያ ለመግለጽም ከአማርኛው የሳባ ፊደል በአርመናዊው ውስጥ የተቀረጸው የአማርኛ ፊደል ለኦሮምኛን ለመጻፍ ስለማያመች በጥናት ተደግፎ የተደረሰበት መደምደሚያ ነው። ስለዚህ ያኛው ላይ የነበረው ውይይት ያለቀና ድሮ የተቋጨ ነው። ላቲንም ሆነ አማርኛ ኢትዮጵያ ውስጥ አይደለም የተፈለስ። አማርኛ ግብጽ ነው ፊደሉ የተቀረጸው። ላቲን ደግሞ የአውሮፓ ምንጭ ያለው ቋንቋ ነው። ስለዚህ ፊደሎቹን ለምን አማርኛ ተናጋሪ አማርኛን ተጠቀመ? ኦሮምኛ ተናጋሪ ለምን ላቲንን ተጠቀመ? ወይም ደግሞ ሳውዲ አረቢያና እስራኤል የተፈጠሩትን የክርስትናና የእስልምናን ሃይማኖቶች ለምን ኢትዮጵያዊ ይከተለዋል? ብለን መጠየቅ እና የነገሮች ምንጭ ጋር ከሄድን ነገሩ አስቸጋሪ ነው የሚሆነው። ግን ወደ ዋናው ቁም ነገር እንመለስና፣ አዎ ሌላ ጥያቄ ላንሳሎት ይህን በተመለከተ። እሺ ታዲያ አማርኛና ኦሮሚፋን ፍትሃዊ በሆነ ሁኔታ አወዳድሮ የሀገሪቱ ዋና ቋንቋ ለማድረግ የሚቻለው እንዴት ነው ይላሉ። ሁለቱ ቋንቋዎች ለኢትዮጵያ እጅግ በጣም አስፈላጊ ናቸው። ፊ አማርኛን ተናጋሪ ህዝብ አለ። የዚያ ህዝብ መብት መከበር መጠበቅ አለበት። ሰፊ የኦሮምኛ ቋንቋ ተናጋሪ አለ። የዚያ ህዝብ መብት መከበር መጠበቅ አለበት። እነኚህ ሁለት ህዝቦች የኢትዮጵያ የማዕዘን ድንጋዮች ናቸው። ያለ ሁለቱ አብሮ መስራት ኢትዮጵያ ልትቀጥል አትችልም። ስለዚህ በሁለቱ መካከል ትስስርና መደጋገፉ እንዲቀጥል እርምጃዎች መወሰድ አለባቸው። አንደኛው ከሚወሰዱት እርምጃዎች ውስጥ አንዱ በተወሰኑ የፖለቲካ ክልሎች ውስጥ የፖለቲካ አስተሳሰብ ባላቸው ቡድኖች ውስጥ የኦሮሞውን ህዝብ እንደ ጭራቅ የማሰራራት አባ ባሕሬ የሚባለው መነኩሴ ከጻፈው በአስራ አምስተኛው ክፍለ ዘመን ከጻፈው መጽሐፍ በመነሳት ኦሮሞ ህዝብን እንዲፈራ እንደ ጭራቅ እንዲታይ የሚያደርግና እስካሁን የዘለቀ በትምህርት ቤቶችና በቤተ ክህነትም ውስጥ ያለ አመለካከት በፖለቲካ አስተሳሰቦች ውስጥ ያለ አመለካከት አለ። ይሄ በሰፊው የአማርኛ ተናጋሪ ህዝብ ሼር የሚደረግ አይደለም፣ ግን ያ ችግር የኦሮሞ ጥያቄ በተነሳ ቁጥር ማስፈራሪያ አድርጎ የሚታይበት ሁኔታ አለ። ሁለተኛ የኦሮሞ ጥያቄ በተነሳ ቁጥር የኦሮሞ የቋንቋ ጥያቄ የሚያንሳ የመብት የሰብአዊ መብት ጥያቄ የሚያንሳ እነኚህን ጥያቄዎች የሚያነሳው ለመገንጠል ቅድመ ሁኔታ ነው፣ መንገድ ማመቻቻ ነው እያሉ ህዝብ መካከል ልዩነትንና ስጋትን ቴንሽን በመፍጠር ላይ ይሄንን ፍርሃት ፊድ እየተደራረገ የሚኖር ሶሳይቲ በመካከላችን ክርኤት እየተደረገ ነው። በኦሮሞም ሆነ በአማራ ውስጥ ያሉ ጽንፈኛ ቡድኖች የአማራንም ሆነ የኦሮሞን ህዝብ አይወክሉም። አማራ ውስጥ አንድነትን ኮምፕሊት ዩኒቲ ዩኒተሪ ስቴት መኖር አለበት ብሎ የፖለቲካ አመለካከት ያለውን ያህል ሁሉ በኦሮሞም ውስጥ ዩኒተሪ አመለካከት ያላቸው ኦሮሞዎች አሉ። በአማራ ውስጥ ፌዴራል አደረጃጀት ያስፈልጋል ብለው የሚያምኑት እንዳሉ ሁሉ በኦሮሞም ውስጥ ፌዴራል አደረጃጀት ያስፈልጋል ብለው የሚያምኑ የፖለቲካ ቡድኖች አሉ። በአማራ ውስጥ አማራ መገንጠል አለበት ብለው የሚያምኑ ቡድኖች እንዳሉ ሁሉ በኦሮሞም ውስጥ ኦሮሞ መገንጠል አለበት ብለው የሚያምኑ የፖለቲካ አስተሳሰብ ያላቸው ቡድኖችና ግለሰቦች ሊኖሩ ይችላሉ። እነኚህ መኖርም መብታቸው ነው። ሕግን አክብረው እስከተደራጁ፣ ሀሳባቸውን ለሕዝብ አቅርበው ሕዝብ እስከደገፋቸው ድረስ እኛ እዛ ላይ ችግር የለንም። ነገር ግን የእነኚህን ቡድኖች የአማራውን የፖለቲካ ድርጅቶች አስተሳሰብ ለአማራ መስጠቱ ተገቢ እንዳልሆነ ሁሉ የትግሬ የፖለቲካ ድርጅቶችን ለትግራይ ሕዝብ መስጠቱ ተገቢ እንዳልሆነ ሁሉ የኦሮሞ የፖለቲካ ድርጅቶችን አስተሳሰብ መላ ኦሮሞውን ህዝብ በዚያ ዲፋይን አድርጎ የቋንቋ ጥያቄውን በኢትዮጵያ ውስጥ ኢንክሉሲቭ ገቨርንመንት ይኖር፣ ሪፕሬዘንታቲቭ ገቨርንመንት ይኖር፣ መብቴ ይከበር፣ እኔ አገልግሎት በቋንቋዬ ላግኝ፣ ልቀጠር፣ ሃይማኖት ሃይማኖት ተቋማት በእኔ ቋንቋ ያገልግሉኝ፣ በእኔ ልጆች ያገልግሉኝ ማለት የመገንጠል የቅድመ ሁኔታ አስመስሎ የሚያቀርበው ያ አይነት አስተሳሰብን እንደናንተ ያለው የሚዲያ ተቋምም በዚህ ጉዳይ ላይ በማወያየት ይሄንን ህዝብ ኤጁኬት ማድረግም እንደገና ደግሞ እንደዚህ ጽንፈኛ ራይት ዊንግም ሆኑ ሌፍት ዊንግ ጽንፈኛ ግሩፖች ህዝብን እንደ ዲፋይን እንደማያደርጉ ማስገንዘብ መቻል አለብን። ኩኩክላን የአሜሪካንን ነጭ ህዝብ ሁሉ እንደማይወክሉሉ እንደዛው መታየት ያለበት ሁኔታ አለ ማለት ነው። ጽንፈኛ የአማራ ድርጅቶች አማራን ዲፋይን አያደረጉም። የኦሮሞም የትግሬም የሌላውም እንደዛው። ዶክተር ብርሃነ መስቀልና ፎርስ ዶክተር ብርሃነ መስቀል እስካሁን ድረስ መጨረሻ ላይ ላነሳው ጥያቄ መልስ መስጠት አልጀመሩም። ምን አይነት ውድድር ነው መካሄድ ያለበት ነው የሚሉት አማርኛና ኦሮሚፋን ፍትሐዊ በሆነ ሁኔታ አወዳድሮ የሀገሪቱ ዋና ቋንቋ ለማድረግ የሚቻለው እንዴት ነው ነው ያልኩት። ሁለቱ ቋንቋዎች መወዳደር የለባቸውም። ሁለቱም ቋንቋዎች የሚደርሱት ሰፊ ህዝብ አላቸው። እዛ ላይ የመለስኩኝ ስለ መሰለኝ ነው። ስለዚህ ሁለቱም ቋንቋዎች ጎን ለጎን የኢትዮጵያ የስራ ቋንቋ የፌዴራል መንግስቱ የስራ ቋንቋ እንዲሆኑ፣ በክልላቸው ደግሞ በአማራ ክልል አማርኛ፣ በኦሮሞ ክልል ኦሮምኛ በጋራ ደግሞ የምንጠቀምበትን የፌዴራል መንግስት መቀመጫ የሆነችው አዲስ አበባንና ና የፌዴራል መንግስቱን መዋቅር በተመለከተ ግን እዛ ውስጥ ያለው የሰው ስብጥርም ሆነ ቋንቋ ስብጥሩ ኢትዮጵያን እንዲመስል ኢትዮጵያን ባይሊንጓል የማድረግ ጥያቄ ነው እንጂ አማርኛንና ኦሮምኛን አወዳድሮ አንዱን የመሾም አንዱን የመሻር ጥያቄ አይደለም ጥያቄው። መልሱን አግኝቻለሁ። መልሱን አግኝቻለሁ። ዶክተር ብርሃነ መስቀል እርስዎ አሁን የት ነው እየሰሩ ያሉት የሚኖሩትስ? እኔ በሜሪላንድ ክፍለ ግዛት በሜሪላንድ ስቴት ነው የምኖረው። የህግ ባለሙያ ነኝ። ህግ ነው ፕራክቲስ እያደረኩኝ ያለሁት። ዶክተር ብርሃነ መስቀል አበበ ሰኝ ለጊዜው በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ በዚህ ፕሮግራም ላይ ስለጋበዙኝ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቀጣዩ ሳምንታዊው ሴቶችና ቤተሰብ ዶክተር አምባዬ ወልደ ሚካኤል ይባላሉ። የማኅፀንና ፅንስ ህክምና ባለሙያ ናቸው። ከአዲስ አበባው የፊስቱላ ሆስፒታል ተነስተው በክልሎችና በዩኒቨርሲቲዎች የፊስቱላ ህክምና መስጫ ጣቢያዎችን የትምህርት ማዕከል እንዲቋቋም ከፍተኛ ጥረት አድርገዋል። በዚህም ጥረታቸው ከወራት በፊት የጎንደር ዩኒቨርሲቲ የክብር ዶክተሬት ሰጥቷቸዋል። ሰሞኑን ደግሞ ዓለም አቀፉ የፅንስና ማኅፀን ማኅበር በሙያቸው ላበረከቱት ላቅ ያለ አስተዋጽኦ ሌላ ሽልማት ሰጥቷቸዋል። ኢትዮጵያ ውስጥ ባለው የፊስቱላ ሕክምና አሰጣጥ እንዲሁም ሌሎች ተጓዳኝ ወይም ተዛማጅ ርዕሰ ጉዳዮች ዙሪያ ጽዮን ግርማ አነጋግራቸዋለች። ወጣቶች ከሚገጥሟቸው ፈታኝ ሁኔታዎች ያንዷን በሚተርኩበት ይጀምራሉ። ተወሰኑ ሽንት ብቻ ሳይሆን የሽንትም የአይነ ምድርም መቆጣጠር የሚያቅታቸው ናቸው። እች ልጅ አንዷ ናት፣ እንደዚህ ከገጠማት የአስራ አራት አመት ናት። ከጎጃም ነው የመጣችው ዮራባዋን እንኳን ሳታ ያርግዛ በጣም የማስታውሳት እሷን ለምንድን ነው አባቷ እሷን ካመጡ በኋላ ሊሄዱ ቸኮሉ በጣም ገረመኝ እና ብዙዎቹ ንቆይ ነው ብሎ ለመሄድ ነው የሚቸገሩት። ሳቸው ሲቸኩላዩ ና ለምንድን እንደዚህ የቸኮሎ ስላቸው አይ የልጅ ሰልግ ደርሰዋል አሉኝ። የማንስላቸው የዚህ ታናሽ ታገባለች አሉ እንዲህ እቺ ልጅ አሁን ስትወልድ የአስራ አራት ዓመት ልጅ እንግዲህ እኛ ጋር ስትመጣ አንዳንዴ እድሜያቸውንም በትክክል ለማወቅ ያስፈልጋል። ግን ስታዩ አንቺም ትገምጃለች፣ ትንሽ ልጅ ናት። እንዲህ በመሆኗ እና በመቸገሯ ብዙ ሳያስቡ የእሷን ታናሽ ደግሞ እንደገና አሁን ሊድሩ ይሄዳሉ። ዶክተር አምባዬ ወልደ ሚካኤል የሕክምና አገልግሎት በሚሰጡበት ቦታ ከሚያጋጥሟቸው ታሪክ አንዱን ነበር ያካፈሉን። በሞትና በሕይወት መካከል ያለች የ14 ዓመት ታዳጊ ልጃቸውን በሆስፒታል አስተኝተው ታናሿን ለተመሳሳይ አደጋ ወደሚያጋጥማት ጉዳይ ይፈጥናሉ። እኚህ አባት ሴት ሕጻናት ልጆቻቸውን ያለእድሜያቸው በመዳራቸው ምክንያት በልጆቹ ላይ እየደረሰ ስላሉ የከፋ ጉዳት አልተረዱም ወይም በቂ ትምህርት አላገኙም። ዶክተር አምባዬ እኚህን አባት አስቀምጠን እንደገና ማስተማር ጀመርን ይላሉ ስለ ሁኔታው ሲያስታውሱ። ስለ ፌስቱላ በሽታና በሴቶች ላይ ስለሚያደርሰው ተጽዕኖም እንዲህ ያብራራሉ። እንግዲህ የዚህ ትልቁ ምንጭ ትክክለኛ የማዋለጃ አገልግሎት ባለመኖሩ ነው። በአጠቃላይ ሰማኒያ አምስት በመቶ ልጅ መውለድ ኖርማል ነው፣ በተፈጥሯዊ የሆነ ሂደት ነው ልጅ መውለድ። ግን ከመቶዎቹ አስራ አምስቱ እርዳታ ይፈልጋሉ። ይሄ እርዳታ ምንድን ነው? ምናልባት የልጁ አቀማመጥ በትክክል ሳይመጣ ሲቀር ወይ ትልቅ ቢሆን ልጁ ማህፀኑን ልጁን አላሳልፍ ሲለው ነው። የማህፀን ጥበት ሊሆን ይችላል። ልጁ ኖ ትክክለኛ ሳይዝ ኖሮት፣ ግን የእናትዮዋ ማህፀን ጠባብ ሲሆን፣ ወይ ደግሞ የልጁ አቀማመጥ መጥፎ ሲሆን ማሳለፍ ያቅተዋል። በዚህ ምክንያት ልጁ ማለፍ ሲያቅተው አንድ ሴት ከሀያ አራት ሰዓት በላይ ማመጣት የቀዶ ጥገና ተደርጎ መውለድ አለባት። ልጁ መውጣት አለባት። በገጠር አካባቢ ግን ይሄ ይቆያል። ብዙ ጊዜ ከሀያ አራት ሰዓት በላይ ይቆያሉ። ስታመት ትወልዳለች፣ አሁን ትወልዳለች ብለው በቃ እምቢ ሲላቸው ወደ ሐኪም ቤት መውሰድ ሲገባቸው፣ አንደኛ በእጃቸው በቂ ገንዘብ የላቸውም። ስለዚህ ምን ያደርጋሉ? ወይ ከብት ሚሸጥ ገበያ ይሄዳል። ገበያ ሸጦ ደግሞ መንገድ፣ መኪና የሚያስገኝበት መንገድ ጋር እስከሚደርሱ የሚሸከሙ ሰዎች ይፈለጋሉ። እዛ መኪና መንገድ ያለበት ሲደርሱ ደግሞ መኪና ፍለጋ ይሄዳሉ። ይሄ ሁሉ ሲሆን እናትየዋ በምጥ ላይ ናት። እንደዚህ ሁለት ቀን ይሆናል፣ አንዳንዴ ሶስት ቀን ይደርሳል። የዚህን ጊዜ ልጁ በሆዷ ውስጥ ይሞታል። የልጁ ጭንቅላት በማህፀኗ ግርግዳ አካባቢ ባሌ ባለው በልጁና በአጥንቷ መካከል ይጣበቅና የደም ዝውውሩን ያቋርጣል። የደም ዝውሩ ሲቋረጥ እዛ አካባቢ ያለው ፊኛው፣ አንጀት ክፍሉ ይጎዳሉ። ጎዱ መጎዳት ማለት ያው ደም ዝውራቸው ሲቀር እንደ መበስበስ ይሆናሉ። ልጁ ሲሞት ጭንቅላቱ እንደ መላላት ነገር ሲሆን በቀላሉ ሾልኮ ይወጣል። እነዚህ እድለኞች ከሆኑ ይኖራሉ። እድለኞች ካልሆኑ ኢንፌክሽኑ፣ ደም አንዳንድ ጊዜ የመጀመሪያ ልጃቸው ካልሆነ ማህፀኑ እዛ ውስጥ ይተረተራል፣ ደም ይፈሳል፣ ይሞታሉ። እኔ ብዙ ጊዜ የፊስቱላ በሽተኞችን እድለኞች ነው የምንላቸው። በብዙ ስቃይ ውስጥ አልፈው ነው እዛ ላይ የሚደርሱ የማይደርሱ ብዙ ሴቶች አሉ። ይሄንን ተቋቁመው የደም መፍሳሱን የኢንፌክሽኑን ተቋቁመው እኛ ጋር ለህክምና የሚመጡት የተወሰኑት ናቸው። የቀሩት ደግሞ በየመንገዱ የሚቀሩ አሉ። ችግር እንግዲህ ምንድነው የመዋለጃ ኦፕሬሽን ለመስራት የሚችል ተቋም ባጠገባቸው ስለሌለ ነው። ሁሉም በየመንደሩ ቋቋም ላችል ይሆናል ግን ይህንን የሚያደርግ የሚያመላልሳቸው የዝውውሩ የሚያፋጠን አምቡላንስ በየ አካባቢው ሲኖርላቸው በቀላሉ አንዲት ማዋላጅ መርስ በሽተኞቹን አይታ፣ አይ እቺ አትወልድም፣ ከእንግዲህ ወዲህ ሌላ ተቋም መሄድ አለባት ብላ ስትወስን ወዲያውኑ ያ አምቡላንስ ወደ ሌላ ተቋም ሊወስዳት የሚችል አገልግሎት መኖር አለበት። እንግዲህ ይሄንን ለመከላከል እና በዚህ ነው ትልቁ ችግሩ ግን ይህንን የምጡን መድረም ምን ያመጣዋል ብለን ስናይ ብዙ ነገሮች አሉ። በጣም በልጅነታቸው ሲያገቡ በልጅነታቸው በቂ የምግብ የተመጣጠነ ምግብ ባለማግኘታቸው፣ በሕክምና በደንብ እያገኙ ባለማደጋቸው የክትባት በልጅነታቸው አለመማራቸው በቤተሰብ ያለ ተጽዕኖ ብዙ ናቸው። እንግዲህ እነዚህ እነዚህ አጋላጭ አጋላጭ ምክንያቶች የምንላቸው ናቸው። እነዚህ እነዚህ ምን ያደርጋሉ? ምጡ እንዲረዝም የሚያደርጉ ናቸው። ቀጥታ ምክንያት አይደሉም፣ ግን ይሄ የተራዘመ የምጥ እንዲመጣ ያደርጋሉ። አንዲት ሴት ልጅ ስትወለድ በእድገቷ ላይ ጥሩ ምግብ ካላገኘች፣ ጥሩ ሕክምና ካላገኘች እድገቷ የጫጫ ይሆናል። እድገቷ ትንሽ ይሆናል። እድገቷ ትንሽ በሚሆንበት ጊዜ ማህፀኗ የጠበበ ይሆናል። አድጋ በምታገባበት ጊዜ ማህፀኗ የጠበበ ይሆናል። ልጅ በምትወልድበት ጊዜ ይሄ በእንትን የምናየው ነው። አንዲት ጥሩ በደንብ የተያዘች ልጅ እና በጣም በጉዳት ያደገች ልጅ ተቋማቸው አንድ አይደለም። በደንብ የተመገቡ ትልልቅ ይሆናሉ፣ እነዚያ ትንንሽ ይሆናሉ። እና በዚህ ምክንያት ነው። ዶክተር አምባዬ በአዲስ አበባ ፌስቱላ ሆስፒታል አስራ አራት ዓመት አገልግለዋል። ከዛም ከወጡ በኋላ በህክምናና በማስተማር ስራ በኢትዮጵያ የተለያዩ ቦታዎች ጨምሮ በአፍሪካ እንደ ታንዛኒያ፣ ኡጋንዳ፣ ዚምባብዌ እንዲሁም አፍጋኒስታንን ጨምሮ ሌሎች ተመሳሳይ ችግር አለ ወደ ተባለበት ቦታ ሁሉ እየተዘዋወሩ ሰርተዋል፣ አስተምረዋል። በዚህ ጊዜ ውስጥም የተመዘገበና አሁን ቁጥሩን የሚያስታውሱት ሰባት ሺህ ለሚደርሱ ሴቶች ቀዶ ህክምና አድርገዋል ዶክተር አምባዬ በአዲስ አበባ ፌስቱላ ሆስፒታል ስራውን ስለጀመሩበት ሁኔታ ሲናገሩ፣ ስራውን ስጀመር በአዲስ አበባ ፌስቱላ ሆስፒታል ነው። ለረጅም አመት ሰርቻለሁ እዛ በምሰራበት ጊዜ በጣም ብዙ በሽተኛ ነው የሰራሁት የዚህ ትልቅ ቪዥን ነበረኝ ምንድን ነው ሁል ጊዜ በሽተኞቹ ሲመጡ በጣም ተጎድተው ነው ይመጡት ለምንድን ነው እንደዚህ ቆያችሁ ሲባሉ መምጣት አቃትን ቦታውን አናውቅም የሚወስደን አጣን ይላሉ ሁል ጊዜ እና ለምንድን ነው እኛ ወደ እኛ እስከሚመጡ የምንጠብቀው እኛ ወደ እነሱ ለምን አንሄድም የሚል እምነት ነበረኝ በዛ ምክንያት የዚህ ከአዲስ አበባ ውጭ የሚሄድ በሆስፒታል ውስጥ ቲም አቋቁምና አቋቁም በየቦታው ያሉ አብረውኝ የሚሰሩ የነበሩት በዚህ በፊስቱላ ሕክምና ፍላጎት የነበራቸውን ሐኪም እያነጋገርኩኝ ቲሙን ይዤ ወደ ሌላ ሆስፒታል ለምሳሌ ወደ ባህር ዳር ሆስፒታል፣ መቱ ሆስፒታል ወደ ገጠሩ ይህ በመሄድ እነዛ መምጣት ያልቻሉትን እነሱ በሽተኞቹን እዛ ይሰበስቡልኝና እዛ ይጄ ማከም ጀመርኩኝ። ይሄ አሁንም በጣም ደስ ከሚለኝ ትልቅ ካደረግኩት ነገር ነው ብዬ ለእኔ ከማስበው አንዱ ስራ ነው። ስለዚህ በሽተኞቹ አዲስ አበባ ቁጭ ብለን ከምንጠብቅ እኛ ወደ እነሱ እንሄዳለን። እዛ ቦታ ላይ ግን ያው ሁኔታው መመቻቸት አለበት፣ አልጋ መኖር በቂ አልጋ መኖር አለበት። አንድ ጊዜ ስንሄድ ወደ ሰላሳ አርባ በሽተኛ ነበር የምናክመው እና ለእነዚህ በቂ የሆነ አልጋ ሲኖረን እዛ እንሄድና ህክምናው እናደርጋለን ከዛ በኋላ ደግሞ እዛ ያለ የማህፀንና የጽንስ ሐኪም ትትሉን ይቀጥላል ማለት ነው። ዶክተር አምባዬ ከዚህ በተጨማሪም በሶስት ዩኒቨርሲቲዎች የትምህርት ማዕከልና የመታከሚያ ቦታ ከስራ ባልደረቦቻቸው ጋር በመሆን አቋቁመዋል። አሁን ውመን ኤንድ ሄልስ አሊያንስ በተባለ ድርጅት ውስጥ ይሰራሉ። ይህንን በጎ ተግባር የሚያከናውኑትም ከዚህ ድርጅትና ከዩኒቨርሲቲዎች ጋር በመተባበር ነው። በዩኒቨርሲቲዎቹ ስለተቋቋሙት ማዕከላትም ሲናገሩ እነዚህ የተቋቋሙት በጎንደር ዩኒቨርሲቲ ትልቁ የጎንደር ዩኒቨርሲቲ ነው። ሁለተኛው የጅማ ዩኒቨርሲቲ ነው። ሶስተኛው በአዳማ አሰላ ባለው የሕክምና ትምህርት ቤት ነው የሕክምና የሜዲካል ስኩል ውስጥ ነው የተቋቋሙት። እነዚህን የተመረጡት ምክንያት አንደኛ ይሄ የዚህ አይነት ጉዳቱ በፊስቱላ ህክምና በአጠቃላይ በእናቶች ላይ የሚደርስ ጉዳት መከላከል የሚቻል ነው። ስለዚህ ለመከላከል ምንድን ነው ማድረግ በሚለው እንትን ላይ አንዱ ባለሙያ ነው፣ በቂ ባለሙያ መገኘት ነው። እነዚህ በቂ ባለሙያዎችን ለማግኘት ደግሞ በህክምና ቅድመ አገልግሎት ለምሳሌ የአዋላጅ ነርስ ብትኖር የማህፀንና የጽንስ ስፔሻሊስት የሆነ ሐኪም ቢኖር ጨርሰው ወደ ሌላ ቦታ ከመሄዳቸው በፊት ስለዚህ ጉዳት፣ ስለ ፊስቱላ ምን ምን ምን ምን እንዴት መከላከል እንደሚቻል፣ ቢያጋጥማቸው እንዴት እንደሚያደርጉ በተለይ ደግሞ ለሐኪሞቹ እንዴት በኦፕሬሽን ማዳን እንደሚቻል ይሄንን ለማድረግ ነው እንግዲህ ዋና አላማው። ስለዚህ እነዚህን እነዚህን ባለሙያዎች ለማግኘት ቅድመ ህክምና ቅድመ ህክምና ስልጠናውን ለመስጠት በየዩኒቨርሲቲዎቹ ውስጥ ያሉትን ባለሙያዎች ማግኘት ማለት ነው። ገና ተሰልጥነው ወደየቦታው ከመሄዳቸው በፊት ትምህርቱን እዛ ላይ ይሰጣሉ ማለት ነው። ለዚህ ነው ዶክተር አምባይ በዚህ ተግባራቸው ከወራት በፊት ከጎንደር ዩኒቨርሲቲ የክብር ዶክትሬት ተቀብለዋል። ሰሞኑን ደግሞ ዓለም አቀፍ የጽንስና ማህፀን ማህበር በማህፀንና ጽንስ ህክምና ላበረከቱት አስተዋጽኦ ካናዳ ጠርቶ ሽልማት ሰጥቷቸዋል። የሴቶችና ቤተሰቦችን ፕሮግራም የተከታተላቸው አድማጮች ጽዮንና እንግዳዋን ዶክተር። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በናይጄሪያ መዲና አቡጃ አካባቢ ባለፈው አርብ ኒያንያና ኩጂ በተባሉት ቦታዎች የተካሄዱትን ጥንድ ፍንዳታዎች እንዲሁም ባለፈው ሐሙስ በማይድጉሪና በአዳማዋ የተፈጸሙትን የአጥፍቶ ጠፊ የቦምብ ፍንዳታዎችና አማጽያን ያደረሱትን ጥቃት ዩናይትድ ስቴትስ በጥብቅ አውግዛለች። ለሞቱትና ለቆሰሉት ቤተሰቦች ጥልቅ ሀዘናችንን እንገልጻለን ብላለች። ዩናይትድ ስቴትስ እነዚህ አሳዛኝ ክስተቶች ጽንፈኞች በሰላማዊ ሰዎች ላይ አስከፊ ድርጊት ከመፈጸም እንደማይመለሱ ያመለክቱናል። በተለይም በቦኮ ሐራም የሚያደርሰው አሸባሪና የጭካኔ ተግባር በብዙ ሺህ የሚቆጠሩ ሰዎችን ፈጅቷል። በሚሊዮኖች የሚቆጠሩት ደግሞ ከመኖሪያቸው እንዲፈናቀሉ አድርጓል። ፕሬዚደንት ባራክ ኦባማ በቅርቡ የቦኮ ሐራም አደጋ የተደቀነባቸው በኒንን፣ ካሜሩንን፣ ቻድን፣ ናይጀሪያንና ኒጀርን ለመርዳት ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እስከ 45 ሚሊዮን ዶላር የሚሆን ከመከላከያ የተቀነሰ ገንዘብ እንዲመድቡ ስልጣን ሰጥቷቸዋል። ይህ ውሳኔ የውጭ ጉዳይ ሚኒስትሩ ወሳኝ የሆነውን በአይሮፕላን የሚደረገውንና ሌሎች እርዳታዎችን ለማቅረብ ያስችላቸዋል። የቻድ ሐይቅ ተፋሰስ ሀገሮች ወታደሮችንና አስፈላጊ ወታደራዊ እቃዎችን ወደ ድንበር አካባቢ ለማንቀሳቀስ ያስችላቸዋል። የቦኮ ሐራም አሸባሪ አማጽያን ከድንበሩ ክልል በሲቪሎች ላይ ጥቃቶች መክፈቱን ቀጥሏል። ከዩናይትድ ስቴትስ የሚሰጠው እርዳታ የስልጠና ተግባርን ወታደራዊ እቃዎችንና የሎጅስቲክስ ድጋፍን ያጠናክራል። ዩናይትድ ስቴትስ አማካሪዎች የማቅረቡን ተግባር ቀጥላለች። ቦኮ ሐራምን ለመታገል የሚደረገውን ጥረት ለማጠናከርም ከክልላዊ አጋሮቿ ጋር መረጃ ትለዋወጣለች። ቦኮ ሐራም በስድስት ዓመታት ውስጥ ከ ከአስር ሺህ በላይ የሚሆኑ ሰዎችን ገድሏል። በግጭቱ በሚታመሱት ሰዎች ላይም ጥልቅ ጠባሳዎች ትቷል። ቦኮ ሐራም በስድስት ዓመታት ውስጥ ከአስር ሺህ በላይ የሚሆኑ ሰዎችን ገድሏል። በግጭቱ በሚታመሱት ሰዎችም ላይ ጥልቅ ጠባሳዎች ትቷል። ቦኮ ሐራም በሚፈጽማቸው ጥቃቶች ምክንያት ከሁለት ሚሊዮን በላይ የሚሆኑ ሰዎች በሀገራቸው እስከ መኖሪያቸው ተፈናቅለዋል። ከሁለት መቶ ሺህ በላይ የሚሆኑት ደግሞ ወደ ቻድ ሀይቅ ተፋሰስ ሀገሮች ተሰደዋል። ቦኮ ሐራምን ለማሸነፍ ሰብአዊ መብትን የሚያከብር በልማትና በመልካም አስተዳደር መሻሻል የማሳየቱን ተግባር ከጸጥታ እርምጃዎች ጋር ማቀናጀት በወታደራዊ እርምጃ የሚገኘውን ስኬት ሲቪሎችን ከማረጋጋት ጥረት ጋር ማገናኘት ያስፈልጋል። ዩናይትድ ስቴትስ በክልሉ የቦኮ ሐራም የሽብር ዘመቻን ለማክተም ከሚዋጉት አጋሮቿ ጎን ትቆማለች። የቦኮ ሐራም አሸባሪ ተግባር መላ ትውልድ የትምህርት፣ የጤና ጥበቃና የኢኮኖሚ ልማት እድል ሊነፍጋቸው ይጥራል ሲል የዕለት ርዕሰ አንቀጽ ትችቱን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያ የዕለቱን ርዕሰ አንቀጽ ነው የሰማችሁት። አድማጮች ቀደም ብሎ ከርዕሰ አንቀጹ አስቀድሞ ታዲያ በሴቶችና ቤተሰብ ፕሮግራማችን እንግዳችንን ዶክተር አምባዬ ወልደ ሚካኤልን ለማመስገን ጀምር አድርጌ ነው የተቋረጠው። ዶክተር አምባይን እናመሰግናለን። አድማጮች አሁን ጥቂት ደቂቃዎች አሉን። እስከ ስርጭታችን መጨረሻ የሙዚቃ ግብዣ ለመጋበዝ እድል አላችሁ እያለች ነው ብርሃን አዲሱ። ጥሩ አንድ ሙዚቃ እንዳዘጋጀ ተስፋ አረጋለሁ። አዘጋጅቻለሁ። የሰሞኑ ምርጥ ዜማ አብዱ ኪያር ነው። እሺ ጥሩ ነው። በሱ ሙዚቃ ተሰናብተን መድረኩን ለነሚኒ አስረክበን ውልቅ ነዋ ውልቅ እንላለን። ታዲያ ደስ ይላል የሚለው ዜማ ነው የተመረጠው፣ የመጀመሪያው ርዕስ ነው። እስኪ እንስማለት ደስ ይላል መገናኘት ስንጠፋፋው ወፍፍ አድርጎኝ ነበር ይላል። አዲሱ አብዱኪያር ተስፋ ላይ እንደተሻለው አሁን ሲገናኘው እንዴት ደስ እንደሚል ተናግረዋል። ጥቁር አንበሳ በተሰኘው አዲሱ ሲዲው ላይ የመጀመሪያውን ዜማ ነው እየጋበዝ ናችሁ። በእርግጥ በዚሁ ብንሰናበት አዲሱ አሁን ትክክል ይመስላል። ቱኪያርጋንቸው አድማጮች፣ እስካሁን አብራችሁን ስለቆያችሁ እናመሰግናለን። እኔ አዲሱና እኔም አሉላ ከበደ ከምሽቱ ሶስት ሰዓት እስከ አራት ሰዓት አብረናችሁ ቆይተናል። ነገ ምሽቱ አንድ ሰዓት ላይ እንገናኝ። የትግርኛ ስርጭት ይቀጥላል። ከአብዱ ክያር ጋር እንተዋቸው። ሰላም ደህና ደሩ No re, زي راديو دم